rupanya Jerman ከጀርመን እንዲወጡ ውሳኔ የተላለፈባቸውን ተገን ጠያቂዎች ወደ መጡበት የማባረሩ ሂደት ካለፉት ጥቂት ወራት አንስቶ እንዲፋጠን መደረጉ ማነጋገሩ ቀጥሏል። እርምጃው የተፋጠነው በተለይ ከጀርመን እንዲባረር ተወስኖበት የነበረው ተገን ጠያቂ ቱኒዚያዊው አኒስ አምሪ ባለፈው ታኅሣሥ በበርሊኑ የገና ገበያ በከባድ የጭነት መኪና የ12 ሰዎች ሕይወት ካጠፋ በኋላ ነበረ። አኒሳምሪ ወደ ሀገሩ እንዲባረር የመጨረሻ ውሳኔ ተሰጥቶት የነበረ ቢሆንም እሱን ወደ ሀገሩ ለመመለስ የሚያስፈልገው የጉዞ ሰነድ ባለመሟላቱ የጀርመን መንግስት ወደ ሀገሩ ሊልከው እንዳልቻለ ነበረ በወቅቱ የተገለጸው። ከአደጋው በኋላ የጉዞ ሰነዶቻቸው የተሟሉ ሌሎች ጀርመን ያልተቀበለቻቸውን ተገን ጠያቂዎች በግዳጅ የማባረሩን ሂደት መንግስት አፋጥኗል። ይህንኑ ስራ ይበልጥ ያቀላጥፋል የተባለ ቅድም ተዘጋጅቷል። በሚቀጥለው ዓመት መስከረም ምርጫ የሚጠብቃቸው የጀርመን መራሂተ መንግስት አንጌላ ሜርክል ማመልከቻቸው ውድቅ የተደረገ ተገን ጠያቄዎችን በአፋጣኝ መጠረዝ ያስችላል ያሉትን ባለ 16 ነጥብ እቅድ አቅርበዋል ከእቅዱ ውስጥ አንዱ በግዳጅ የሚመለሱ ተገን ጠያቄዎችን ጉዳይ የሚያስተባብርና የ16ቱ የጀርመን ፌዴራል ክፍለ ግዛት ተወካዮች የሚገኙበት ማዕከል በርሊን ውስጥ ማቋቋም ነው። እቅዱ ፌዴራል ግዛቶችም በርከት ያሉ ሰዎችን ባንዴ ለማጓጓዝ እንዲረዳ በአውሮፕላን ማረፊያዎች አቅራቢያ ይህንኑ ስራ የሚያካሄዱ ማዕከላትን እንዲያቋቁሙ ይጠይቃል። ማመልከቻቸው ውሳኔ ሳይሰጥበት በፈቃዳቸው ለሚመለሱ ደግሞ ማበረታቻ ይሰጣል። ከአስር ቀናት በፊት ለአስራ ስድስቱ የጀርመን ፌዴራል ክፍለ ግዛቶች እቅዳቸውን ያቀረቡት የጀርመን መራሂተ መንግስት አንጌላ ሜርክል በወቅቱ ለጋዜጠኞች በሰጡት መግለጫ ጀርመን መኖር የተከለከለ ማንኛውም ሰው ሀገሪቱን ለቆ መውጣት አለበት ብለዋል። ከህግ የበላይነት ጋር በተያያዘ እዚህ የመኖር መብት ለተሰጣቸው በራችን ክፍት ነው። ይህ ያልተሳካላቸው ደግሞ ህጋዊ ይግባኝ ማቅረብ ይችላሉ። ያንንም አድርገው እዚህ መኖር ያልተፈቀደላቸው ሰዎች ሀገራችንን ለቀው መውጣት አለባቸው። ያ ማመልከቻቸው ተቀባይነት ያላገኘ ተገን ጠያቂዎችን ከጀርመን ወደ መጡበት የማባረሩ ስልጣንና ኃላፊነት የጀርመን ፌዴራል ክፍለ ግዛቶች ቢሆንም የፌዴራል መንግስቱ በዚህ በኩል የበኩሉን ሚና ከፍ ማድረግ ይፈልጋል። ሰዎችን ከመጠረዙ በተጨማሪ በፈቃዳቸው መመለስ የሚፈልጉትን ጉዳያቸው ያላለቀ ተገን ጠያቂዎችንም የጀርመን መንግስት ከኪስ ገንዘብ ጋር ወደ መጡበት እየላከ ነው። በፈቃደኝነት ወደ ሀገራችን እንመለሳለን ለሚሉ እስከ 1200 ዩሮ የሚደርስ ገንዘብ የሚሰጥባቸው የተገን ጥያቄዎች መመለሻ መርሃ ግብሮችም አሉ። በአሁኑ ጊዜ ጀርመን ተገን የጠየቁ በርካታ አፍጋናውያን ጊዜም ሳይሰጠን ወደ ሀገራችን እንባረራለን በማለት ፍርሃት ውስጥ መሆናቸውን ቡፐርታል በተባለው ከተማ ውስጥ በሚገኝ አንድ የበጎ አድራጎት ድርጅት ውስጥ ለተገን ጠያቂዎች ምክር የሚሰጡት ማሪያ ሻኩራ ይናገራሉ። ተገን ጠያቄዎቹ ምናልባትም መውጣት በማይችሉበትና ከሰዎች ጋርም በማይገናኙበት በአንድ ማዕከል እንዲሰባሰቡ የሚያደርግ ከሆነ ምንም አይነት ሕጋዊ ድጋፍ ስለሌላቸው ፍትሃዊ ባልሆነ መንገድ በግዳጅ እንባረራለን የሚል ከፍተኛ ፍርሃት ውስጥ ናቸው። በጎርቆሮሳዊ 2015 በፈቃዳቸው ጀርመንን ለቀው የወጡ ተገን ጠያቄዎች ቁጥር 37220 ነበረ። በዚሁ አመት በግዳጅ የተወሰዱት ደግሞ 2914 ናቸው። በፈረንሳይ ዜና አገልግሎት ዘገባ መሰረት በ2016 ጀርመን ከገቡት 280000 ተገን ጠያቂዎች መካከል 80000 ያህሉ ሀገሪቱን ለቀው እንዲወጡ ተደርጓል። እንደ ዘገባው ከመካከላቸው 54000 የሚሆኑት በፈቃዳቸው ወደየሀገራቸው ሲመለሱ፣ የተቀሩት ደግሞ በአየር በየብስና በባህር በግዳጅ ተባረዋል። ሻኩራ ከሚያማክሯቸው አፍጋናውያን አንዱ ከነቤተሰቡ እባረራለሁ የሚል ስጋት ውስጥ ነው ያለው። ወደ ሀገሩ ከሚመለስ የራሱን ህይወት አጥፍቶ ቤተሰቦቹ እዚህ እንዲቆዩለት ማድረግ እንደሚመርጥ ነግሯቸዋል። የአንድ ወጣት አፍጋናዊ አባወራ አማካሪ ነበርኩ። በሀያዎቹ ዕድሜ ላይ የሚገኘው የዚህ ወጣት ባለቤት አራተኛ ልጃቸውን አርግዛለች። ብቻቸውን ልጅ የሚያሳድጉ ሴቶች ወደ አፍጋኒስታን በግዳጅ አይላኩም ሲባል ስለሰማ ቢያንስ ባለቤቱና ልጆቹ እዚህ የመኖር እድል እንዲያገኙ የራሱን ሕይወት እንደሚያጠፋ ይነግረን ነበር። ባለፉት ሳምንታት በርካታ የአፍጋኒስታን ዜጎች ወደ ሀገራቸው እንዲመለሱ ተደርጓል። በቅርቡ ከተባረሩት መካከል ባለፈው ሳምንት ወደ ሀገራቸው የተላኩት 34 አፍጋናውያን ይገኙበታል። የአፍጋኒስታንን መንግሥትና እዚያ የዘመቱ አጋሮቹን የሚወጋው አማጺው ታሊባን ጥቃቱን ባጠናከረበት በአሁኑ ጊዜ እነዚህ ጥያቄያቸው ተቀባይነት ያላገኘ ተገን ጠያቂዎች አፍጋኒስታን መላካቸው ከጀርመን ተቃዋሚ ፖለቲከኞች በኩል ጠንካራ ተቃውሞ አስነስቷል። ከተቃዋሚዎቹ አንዱ የአረንጓዴዎቹ ፓርቲ ነው። የፓርቲው ተባባሪ መሪ ሴም ኦዝዴሚር የአፍጋኒስታን የጸጥታ ሁኔታ ከመሻሻል ይልቅ በባሰበት በአሁኑ ጊዜ አፍጋናውያን መባረር የለባቸውም ብለዋል። የግራዎቹ ፓርቲ ተባባሪ መሪ ካቲያ ኪፒንግ ደግሞ ውሳኔውን የሰብአዊ መብቶችን የሚጥስ ሲሉ ተቃውመውታል። የጀርመን መንግስት የሰብአዊ መብቶች ኮሚሽነር ሳይቀሩ በአፍጋኒስታን ደህንነቱ አስተማማኝ ነው የተባለ አካባቢ ስለመኖሩ የሚናገር ዘገባ አይቼ አላውቅም ሲሉ ጥርጣሬያቸውን ገልጸዋል። በሶሻል ዴሞክራቶች ፓርቲ የሚመሩ አንዳንድ የጀርመን ፌዴራል ክፍለ ግዛቶችም አፍጋናውያን ከጀርመን በመባረራቸው አይስማሙም። በእነርሱ አስተያየት በአፍጋኒስታን አስተማማኝ ደህንነት ስለሌለ ተገን ጠያቂዎች ወደዚያ መላክ የለባቸውም። የሰሜን ጀርመኑ ሽሌስቪክ ሆልሽታይን ፌዴራዊ ክፍለ ሀገር ለጊዜውም ቢሆን በተለይ ከአፍጋኒስታን የመጡ ዜጎችን ወደ ሀገራቸው እንደማያባርር አስታውቋል። የግዛቱ የሀገር ውስጥ ጉዳይ ሚኒስትር ባለፈው ሳምንት መጨረሻ ላይ በሰብአዊ ምክንያቶች አፍጋናውያን ለሶስት ወራት ከጀርመን እንደማይባረሩ አስታውቀዋል። ጀርመን ከካቡል መንግስት ጋር የአፍጋኒስታን ስደተኞችን ለመመለስ ከአምስት ወር በፊት በተስማማችው መሰረት ነው ተቀባይነት ያላገኙ አፍጋናውያን ተገን ጠያቂዎችን ማባረር እየቀጠለችው። ስምምነቱም ለአፍጋኒስታን እርዳታ ማሰባሰቢያ ዓለም አቀፍ ጉባኤ ከመካሄዱ ከጥቂት ቀናት አስቀድሞ ነበረ የተፈረመው። ጀርመን ውስጥ ከፍተኛውን ቁጥር የሚይዙት ተገን ጠያቂዎች ሶሪያውያን ናቸው። አፍጋናውያን ደግሞ ሁለተኛውን ደረጃ ይይዛሉ። በ2015 ጀርመን ከገቡት ተገን ጠያቂዎች 154 ሺሁ አፍጋናውያን ነበሩ። የጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ደሚዜር ሀገራቸው ከቀደሙት ዓመታት ጋር ሲነጻጸር አሁን ለበርካታ ስደተኞች ተገን መስጠቷን፣ በዚያው መጠን ደግሞ ማመልከቻቸው ተቀባይነት ያላገኘ በርካታ ተገን ጠያቂዎች እንደሚባረሩም ተናግረዋል። የስደተኞች አማካሪዋ ሻኩራ እንደሚሉት መንግስት ለመጀመሪያ ጊዜ የተገን ማመልከቻ ጥያቄን ውድቅ ሲያደርግ ተገን ጠያቂው ወዲያውኑ ይባረራል ማለት አይደለም። ይግባኝ ማለት የሚቻልባቸው እድሎችም አሉ ሆኖም አፍጋናውያኑ ይህ እውነት አይመስላቸውም ይላሉ ሻኩራ በቅርቡ ሳማክራቸው ከነበሩ ሀያ ሁለት ተገን ጠያቂዎች መካከል ሰባቱ ማመልከቻቸው ተቀባይነት አላገኘም የሚረብሽ ፍርሃት ውስጥ ነው የወደቁት ተገን ጠያቂዎች ከጀርመን ፌዴራል የኢሚግሬሽን ና የስደተኞች ጉዳይ መስሪያ ቤት ማመልከቻቸው ተቀባይነት እንዳላገኘ ከተገለጸ ላቸው በኋላ ወዲያውኑ አይባረሩም። ከዚያ ይልቅ ውሳኔው እንዲቀየርላቸው የሚጠይቅ የጽሁፍ ማመልከቻ የሚያቀርቡበት የ14 ቀናት ጊዜ ይሰጣቸዋል። ከዚያም በኋላም ጉዳያቸው ፍርድ ቤት ሊቀርብ የሚችልበት ሁለተኛ እድል ይኖራቸዋል። ይሁንና ብዙዎች ይህንን አያምኑም። ተገን ጠያቂዎቹ የሀገራቸው ሰዎች በየጊዜው ወደ አፍጋኒስታን ሲጠረዙ እያዩ ይህን በያምኑ አያስደንቅም። በአሁኑ ጊዜ ከጀርመን የመባረር ስጋት የሌለባቸው ሶሪያውያንና ኤርትራውያን ተገን ጠያቂዎች ናቸው። ኢራቃውያን እንኳን አሁን ማመልከቻቸው ውድቅ እየተደረገ ነው። አማካሪ ሻኩራ ተገን ጥያቄዎች የሰው ልጅ ህይወት ለአደጋ ወደ ተጋለጠበት ወደ አፍጋኒስታን መላክ የለባቸውም የሚል አቋም ነው ያላቸው ሰዎች በተደጋጋሚ ወደሚገደሉባት ኢራቅም እንዲሁ። የእነዚህ ሀገራት ደህንነት አስተማማኝ ነው የሚል እዚያ ሄዶ ራሱ ማረጋገጥ ሲችል ሀሳቡን ወዲያውኑ መቀየሩ አይቀርም የሚል እምነት አላቸው ሻኩራ። አድማጮች የዛሬው አውሮፓ እና ጀርመን ዝግጅታችን የእስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። ደህና ቆዩን።